አቶ ያሬድ ጥበቡ በቅድሚያ ለጊዜህ አመሰግናለሁ። ወጋችንን ከመጀመራችን በፊት የአንተና የአንቱታውን ጉዳይ መስመር አስይዘናል። መጽሐፍህ ለህትመት በቅቷል። እንኳን ወደ ስቱዲዮያችን በስልኩ መስመርም ቢሆን ብቅ አልክ። አሉላ፣ ለሰጠኝ እድል አመሰግናለሁ። ቮይስ ኦፍ አሜሪካንም እንዲሁ እንኳን ደህና ቆያችሁኝ። አዲስ አይደለሁም በእርግጥ አዲስ አይደለም። ያሬድ ጥበቡ ጀቤሳ ወጥቼ አልወጣሁም ይላል መጽሐፍ የሽፋን ስዕሉ ላይ የምናያቸው ምስሎች ታሪኩን የሚያሳብቁ ይመስላሉ። የሩብ ክፍለ ዘመን ዋይታዎች ከሺህ ዘጠኝ መቶ ሰማንያ ሶስት እስከ ሁለት ሺህ ስምንት ይላል። ባጭሩ መጽሐፍን እናስተዋውቅ እስኪ አቶ ያሬድ፣ ወጥቼ አልወጣሁም ስለምን፣ ከየት፣ ማን ነው ባዩስ? አመሰግናለሁ እንደገና። መጽሐፌ እንዳልከው ርዕሱ ወጥቼ አልወጣሁም ይላል ከሁለት ሳምንታት በፊት አዲስ አበባ ላይ ለገበያ ውሏል። እዚህ አሜሪካ ደግሞ ከሰኞ ዕለት ጀምሮ ሰኞ ዕለት ዲሲ ውስጥ የመጽሐፍ ምረቃ በዓል አዘጋጅተናል እና በዛ ይጀምራል። የአሜሪካው ወጥቼ አልወጣሁም የሽፋን ስዕሉ ግልጽ እንደሚያደርገው በአንድ በኩል ላለፉት ሰላሳ ዓመታት ከባህር ማዶ በአካል ብኖርም በመንፈሴና በሕልሜ ግን ሁሌም አገሬ ውስጥ መሆኔን አገሬ ደግሞ ስል ያው ከባህር ማዶ ያለው ስዕል የኢትዮጵያ ተራራ ነው። በተለይ ብዙ ዓመት የኖርኩበት የስሜን ተራሮች የትጥቅ ትግሉን የሚያሳዩ ስዕሎች አሉ። ያደግኩበትን ሰፈሬን አራዳን የሚያሳይ የጊዮርጊስ ቤተ ክርስቲያንና የአጼ ምኒልክ ሐውልት አለ። አንደኛው ከሀገር ያልወጣሁም ባህር ማዶ ብኖር ነው። ሁለተኛው ደግሞ ሁሌም ከትጥቅ ትግሉ ከአስር ዓመት ተሳትፎ በኋላ ለቅቄ የወጣው ቢሆንም ሁል ጊዜም ስተኛ ወደ ሀገሬ ነው እና የምመለሰው አንዱም ደግሞ ማስበውም ልጅነቴን ከሀያ ሶስት እስከ ሰላሳ ሶስት አመት እድሜ ያለውን የወጣትነት እድሜን የወሰደው ጊዜ የገጠሩ ትጥቅ ትግል ስለሆነ ስለ እሱ ብዙ እንደማስብ እንደምጨነቅ ለማሳየት እና ያው ከድርጅቶቹ ከኢህአዴግ ከኢህዴን ተነጥዬ ቦታም በመንፈስ እንዳልወጣሁ እና ብዙ ጊዜ ይሄን ለምን እንዲያደርጉ ይሄን እንዲህ ቢያደርጉት በዚህ መልክ ቢወስዱት ብዬ ከራሴ ጋር እንደምሟገት ለማሳየት ነው። የመጽሐፉ መግቢያ ላይ እንደገለጽኩት ርዕሱ የእኔ አይደለም። ቀዳማዊ ኃይለስላሴ ዩኒቨርሲቲ እያለን መምህራችን የነበረ ሰው ከአዲስ አበባ ዩኒቨርሲቲ የተባረረ የጂኦግራፊ መምህር አቶ ፈቃደ ሸዋ ቀና። አንተም ታውቀዋለህ። የእሱ ለቅሶ ላይ መጥቶ ከኤርሚያስ ለገሰ ጋር ያደረከውን ቃለ ምልስ አየሁት። ወጥቼ አልወጣሁም ያልክ መሰለኝ እና ብዙ የፖለቲካ መሪዎች ከሚሄዱበት መንገድ የተለየ መንገድ ነው የመረጥከው እና ደክሜ ያደራጀሁትን ትግልና ድርጅት አሳልፍ ያልሰጥም አይነት የሚል እልህ ነው ያየሁብህ ያውም ከባህር ማዶ ይገርማል። ነገር አይነት አለኝና መጽሐፍ ያኔ ረቂቅ ላይ ነው የነበረው እና አዎ ይሄ ነገር አይጮህም፣ ግን ጥሩ ርዕስ ይሆናል ሊወክለኛል አይነት ብዬ ተጠቀምኩበት። በርከት ያሉ ጉዳዮችን ነካክተሃል። በመጽሐፍ ስያሜም ሆነ በጭብጦቹ ዙሪያ ጀምር ለማድረግ ያህል ለወረወርኩት ጥያቄ ጥርስህን የነቀልክበትን የኢትዮጵያ ፖለቲካ ነው ወጥቻ ያልወጣሁም በአንድ መልኩ ይመለከታል ያልከው፣ መጽሐፍ ሀሳብ ወለድ አይደለም፣ እውነተኛ ታሪኮችን ተንተርሶ በኢትዮጵያ ፖለቲካ ላይ ትንታኔ የሚያቀርብ ነው እንደተረዳሁት በዝርዝር እናያለን። ታውቃቸዋለህ ያልካቸው አቶ ፈቃደ ሸዋቀና፣ ለአድማጮች ግልጽ ለማድረግ ያህል በቅርቡ ከዚህ ዓለም በሞት የተለዩ በኢትዮጵያ ፖለቲካ የነቃ የውይይት ተሳትፎ የሚያደርጉ በፕሮግራማችን በሰጥ አገባ ተሳታፊ የነበሩ ከአዲስ አበባ ዩኒቨርሲቲ መባረራቸውን ገልጸሃልና ሥርዓት ሲቀየር በአንድ ጊዜ ከተባረሩት በርካታ የአዲስ አበባ ዩኒቨርሲቲ መምህራን ውስጥ መሆናቸውን መጥቀስ ይመስለኛል። በሕይወት ስለሌሉ ነው ዘለግ አድርጌ እሳቸውን ማንሳቴ ልክ ነው። ያን ጊዜ ወይዘሮ ገነት ዘውዴ የትምህርት ሚኒስትር እያሉ አርባ ሁለት የዩኒቨርሲቲ መምህራን ደግሞ ጥንካሬ ያላቸው እንደነ- ፕሮፌሰር መስፍን አይነት ሰዎች የተባረሩበት ጊዜ ነበር እና ፖለቲካዊ እርምጃ ነው የነበረው። በእርግጥ ጠቅላይ ሚኒስትሩ አቶ መለስ የፈለጉት እርምጃ ነው የነበረው፣ ግን የዩኒቨርሲቲውን ጥራት መቀነስ ላይ የራሱን አሉታዊ ሚና የተጫወተ እርምጃ ነበር። እንደገና በታሪካችን አይደገምም ብዬ ተስፋ አደርጋለሁ። ፈቃደ ከአንደኛ አመት ጀምሮ ጓደኛዬ የነበረው በመሀል እኔ ወደ ትጥቅ ሜዳው በመሄዴ ብንለያይም ኋላ እሱ ደግሞ ተባሮ አሜሪካ ሲመጣ እንደገና ካቆምንበት ቀጠልን። ጥሩ ሰው ነበር፣ ቅን ሰው ነበር፣ ታታሪ ሰው ነበር እና ሀገሩን እንደናፈቀ በስደት ላይ በመሞቱ በጣም ሀዘን ይሰማኛል። አሁንም ገና አንድ አመቱ ነው ከሞተ። ይኸው ነው። የፊታችን ሰኞ በዋሽንግተን ዲሲ ተመርቆ ለንባብ እንደሚወጣ የገለጽከው መጽሐፍ ወጥቻ አልወጣውም። ፖለቲካዊ መጣጥፎችን በአንድ እስር ያካተትከውን ጨምሮ በርካታ የኢትዮጵያ ፖለቲካ ነክ ርዕሶችን ይዟል። ግል የፖለቲካ ተሞክሮ ከኢሃፓ ኢሂድንና ኢህአዴግ ድረስ የገለጽካቸውን በመሪነትም የተሳተፍክባቸውን ጊዜያት ሁሉ መለስ ብለን ለማየት እድል እንደሚሰጠን ተስፋ አደርጋለሁ። ለቅምሻ ለትውውቅ ያህል ያደረግናትን ቃለ ምልልስ በዚህ እንቋጭ እና ከመጽሐፍ ምረቃ በኋላ ምናልባትም ያንተንም ሀሳብ የሚሞግቱ ካገኘን ጭብጮች ይዘን እንወያያለን። አቶ ያሬት ጥበቡ ለአሁኑ ግ ጊዜ አመሰግናለሁ። ጊዜ ስጥልኝ እኔም እጅግ በጣም አመሰግናለሁ አቶ ሉላ ታንኪ።